አሁን መድፎ አሁን እስከ ሶስት ሰዓት እስከ ሁለት አርባ አምስት አካባቢ ድረስ፣ በቃ በከተማዋ በስተ ምዕራብ በኩል ተራራ የደረሰ ጉዳት ይኖር ይሆን? እስካሁን የሰማነው የለም፣ በሲቪል ደረጃ የለም። ሌሊት ስለሆነ ይመስለኛል። በሰሜን ወሎቹ የወልዲያና ቆቦ ከተሞች ግጭት ስለመኖሩ ከተነገረ የአካባቢው ሰዎች ከተናገሩት የተወሰደውን ነው የሰማችሁት። በዕለቱ አቢ ርዕስ ዝርዝሩን ይዘናል። አመታዊው የዩናይት ስቴትስ የወጣት አፍሪካውያን መሪዎች ልዩ ስነ ስርዓት ከትላንት ሰኞ አንስቶ እዚህ ዋሽንግተን ዲሲ ላይ በመካሄድ ነው። ዘጋቢዎቻችን ከስፍራው እየተካሄዱ ያሉትን ወጣት ነክ ወይም በወጣቶች ጉዳይ ላይ ያተኮሩ ዘገባዎች፣ ስነ ስርዓቶች ተከታትለዋል። የሰዓቱን የዓለም ዜና ተከትሎም ይቀርባል ሌሎች በወቅታዊ ጉዳዮች ላይ ያተኮሩ በርከት ያሉ ቅንብሮችና ዘገባዎች ይዘናል። ማክሰኞ ሐምሌ 25 2015 ዓ ም ጤና አስጥልኝ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ዙቤር አልጠይብ ለስርጭት ምህንድስናው፣ ስመኝሽ የቆየ ደግሞ ለሰዓቱ የዓለም ዜናዎች ተሰይመናል። እስከ ምሽቱ አራት ሰዓት አብረናችሁ ዘልቃለን። የተቀሩ ባልደረቦቻችን ከየስፍራው ያደረሱን ዘገባዎችና ቅንብሮችም በተከታታይ እናቀርባለን። ታዲያ እንደ ወትረው ሁሉ ቀዳሚው የሰዓቱ የዓለም ዜና ነው። ስመኝሽ የቆየ በድጋሚ እንደምናመሻችሁ አድማጮች፣ እንዲሁም ተመልካቾቻችን። ለምሽቱ ከያዝናቸው ዜናዎች ውስጥ በሽብር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾች ሰብሳቢው ዳኛ እንዲነሱ ጥያቄ አቀረቡ፣ የአውሮፓ ሀገራት ዜጎቻቸውን ከኒጀር ሊያስወጡ ነው እና ዩክሬን በሞስኮ ላይ የድሮን ጥቃት መፈጸሟን ሩሲያ አስታወቀች የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በሽብር ወንጀል ክስ የቀረበባቸው ተከሳሾች ጉዳያቸው የሚመለከተውን ችሎት በሰብሳቢነት የሚመሩት ዳኛ ከቦታቸው እንዲነሱ ጥያቄ ያቀረቡ ተከሳሾቹ ዳኛው ከችሎቱ እንዲነሱ ጥያቄ ያቀረቡት በገለልተኝነታቸው ላይ እምነት እንደሌላቸው በመግለጽ መሆኑን ከተከሳሽ ጠበቆች አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ ተናግረዋል። ችሎቱ አቤቱታውን መርምሮ ብይን ለመስጠት ለቀጣዩ ዓመት ጥቅምት 15 ተለዋጭ ቀጠሮ ሰጥቷል። ኬኔዲ አባተ ተጨማሪ አለው አራት የመገናኛ ብዙኃን ባለሙያዎችን ጨምሮ የዋስትና ጥያቄያቸው ውድቅ ተደርጎ ወደ ማረሚያ ቤት እንዲወርዱ የተደረጉ 23 የሽብር ወንጀል ተከሳሾች ዛሬ ሐምሌ 25 ቀን 2015 ዓ ም ሰብሳቢ ዳኛው እንዲነሳላቸው አቤቱታ አቅርበዋል። የተከሳሽ ቤተሰቦች ወደ ችሎት አዳራሽ ይግቡ ወይ ሳይግቡ ከሚል ክርክር ጀምሮ ሰፊ ሙግት በታየበት በዛሬው ችሎት የሽብር ወንጀል ተከሳሾቹ ሰብሳቢ ዳኛው ከችሎቱ እንዲነሱ በጽሁፍ ያዘጋጁትን አቤቱታ በንባብ ለማሰማት ጥያቄ ቢያቀርቡም ችሎቱ ፈቃደኛ እንዳልሆነ የገለጹት ከተከሳሽ ጠበቆች አንዱ ሰለሞን ገዛህኝ፣ ይህም ረዘም ያለ ክርክር እንዳስነሳ አብራርተዋል። ትልቅ ውዝግብ ያስነስተው እና በጣም ረጅም ሰዓት የቆየ ክርክር የነበረው ዶክተር የተናገሩት ተከሳሾቹ ዳኛው ገለልተኛ እንዳልሆኑ ላቀረቡት አቤቱታ የተለያዩ ማስረጃዎችን በጽሁፋቸው ጠቅሰዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና ህገ መንግስታዊ ችሎት ሐምሌ 12 ቀን 2015 ዓ.ም በነበረው ውሎ ተነስቶ ነበር ካለው ሁከት ጋር በተያያዘ ፖሊስ የተከሳሽ ቤተሰቦች የዛሬውን ችሎት እንዳይታደሙ አግዷቸው እንደነበርም ጠበቃና የህግ አማካሪ ሰለሞን ገዛኝ ተናግረዋል። ይሁንና በፖሊስ እገዳ ላይ ክርክር ከተደረገ በኋላ የተከሳሽ ቤተሰቦች ችሎቱን እንዲታደሙ ተፈቅዷል። ችሎቱ ሰብሳቢ ዳኛው እንዲነሱ በተከሳሾች በቀረበው አቤቱታ ላይ ብይን ለመስጠት እንዲሁም የተከሳሾችን የክስ መቃወሚያ ለመስማት ለቀጣዩ ዓመት ጥቅምት 15 ቀን 2016 ዓ.ም ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በኒጀር ወታደራዊ ቡድን ስልጣን ከተቆጣጠረ ከአንድ ሳምንት በኋላ ፈረንሳይ ዜጎቿንና እንዲሁም ሌሎች የአውሮፓ ሀገራት ዜጎችን የማስወጣት ጥረት እንደምትጀምር ዛሬ ማክሰኞ አስታውቃለች። የፈረንሳይ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዜጎችን የማስወጣት ውሳኔ የተደረሰው ከትላንት በስቲያ እሁድ በኒያሜ ከሚገኘው የፈረንሳይ ኤምባሲ ደጃፍ በርካታ ሕዝብ ተሰብስቦ ጥቃት ከደረሰና ፈረንሳይ ወታደራዊ ጣልቃ ለመግባት እያሴረች ነው በሚል ኒጀር ውንጀላ ከሰነዘረች በኋላ ነው። የኒጀር አየር ኃይል በመዘጋቱም የፈረንሳይ ዜጎች ከራሳቸው ሀገር መውጣት አለመቻላቸው የሚኒስቴር መስሪያ ቤቱ ጨምሮ ገልጿል። ዜጎችን በአየር ለማስወጣት ዝግጅት ላይ መሆኑን ያመለከተው የውጭ ጉዳይ ሚኒስትሩ መግለጫ ዜጎችን የማስወጣቱ ስራ ዛሬ እንደሚጀመርና በጣም ውስን በሆነ ጊዜ ውስጥ እንደሚከናወን ይፋ አድርጓል። ለሀገር ጉብኝት የተጓዙትንና በኒጀር ነዋሪ የሆኑ በአሁኑ ወቅት ግን ከኒጀር ውጭ የሚገኙ ፈረንሳውያንን ሳይጨምር በአሁኑ ወቅት ቁጥራቸው ስድስት መቶ የሚደርስ የፈረንሳይ ዜጎች በዚያች ሀገር እንዳሉ ተገምቷል። በተመሳሳይ የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ጣሊያን ዜጎቿን ከኒያሜ ለማስወጣት ልዩ በረራ ማዘጋጀቷን በማህበራዊ ሚዲያ ገጻቸው ላይ አመልክተዋል። በዋና ከተማይቱ ኒያሜ ብቻ ዘጠና የጣሊያን ዜጎች እንደሚገኙና በመላው ኒጀር ደግሞ ቁጥራቸው አምስት መቶ የሚደርስ የጣሊያን ዜጎች እንደሚኖሩ ተገልጿል። ይህ በእንዲህ እንዳለ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ በመፈንቅለ መንግስቱ መሪዎች ላይ ማዕቀብ የጣለ ሲሆን ፕሬዚዳንት መሐመድ ባዙም ወደ ስልጣን ካልተመለሱ ጠንካራ የኃይል እርምጃ ሊወሰድ እንደሚችል አስጠንቅቋል። ዩናይትድ ስቴትስና የአውሮፓ ህብረትም የባዙም መንግስት በአስቸኳይ ወደ ስልጣን እንዲመለስ ጠይቀዋል። በወታደራዊ መንግስት የሚመሩት ሁለቱ የኒጀር ጎረቤት ሀገራት ቡርኪና ፋሶና ማሊ ሰኞ እለት ባወጡት የጋራ መግለጫ በኒጀር ላይ የሚወሰድ ማንኛውም ወታደራዊ እርምጃ በቡርኪና ፋሶና ማሊ ላይ እንደታወጀ ጦርነት ይቆጠራል ያሉ ሲሆን፣ ሌላኛዋ በወታደር የምትመራው ጎረቤት ሀገር ጊኒም እንዲሁ ኢኮዋስ በኒጀር ላይ የተጣለው ማዕቀብና ወታደራዊ ጣልቃገብነት ዙሪያ ተቃውሞዋን አሰምታለች። በተያያዘ ዜና ዋና የዩራኒየም ማዕድን አምራች በሆነችው ኒጀር የተካሄደው ወታደራዊ መፈንቅለ መንግስት በአውሮፓ ህብረት የኒውክሌር ነዳጅ አቅርቦት ላይ ችግር እንደማይፈጥር የህብረቱ ቃል አቀባይ ማክሰኞ ዕለት አስታውቀዋል። የአውሮፓ ኮሚሽን ቃል አቀባይ አዳልበርት ጃንስ የአውሮፓ ህብረትን በተመለከተ አቅርቦት ላይ የተደቀነ አደጋ የለም ያሉ ሲሆን በህብረቱ ስር የሚገኙ ተቋማት ማንኛውንም በአጭር ጊዜ ሊፈጠር የሚችል የአቅርቦት ስጋት ለመቀነስ የሚያስችል በቂ ተቀማጭ የተፈጥሮ ዩራኒየም እንዳላቸው እና የረጅም ጊዜ የአውሮፓ ህብረት ፍላጎቶችን መሸፈን የሚችል ተቀማጭ በዓለም ገበያ ውስጥ መኖሩን አብራርተዋል። የቀድሞ የፈረንሳይ ቅኝ ግዛት የነበረችው ኒጀር በዓለም ላይ ከፍተኛና በኒውክሌር ኢንዱስትሪ ውስጥ ቁልፍ የሆነ ዩራኒየም ክምችት አላት። ቀድሞ አሬቫ ተብሎ ይጠራ የነበረው ኦራኖ የተሰኘ የፈረንሳይ ተቋም በምዕራብ አፍሪካዊቷ ሀገር ለብዙ አስርት ዓመታት ቁልፍ ተዋና የነበረ ሲሆን በኒጀር ትልቁን የዩራኒየም ማዕድን ይቆጣጠራል። እንደ አውሮፓያን አቆጣጠር በ2022 ዓ ም ኒጀር ከካዛኪስታን ቀጥላ ለአውሮፓ ህብረት ትልቁን ሁለተኛ ትልቁን የተፈጥሮ ዩራኒየም እንደምታቀርብ የአውሮፓ ህብረት የኒውክሌር አቅርቦትን የሚቆጣጠረው ኢሯቶም አስታውቋል። ኒጀር ከቅኝ ግዛት ነጻ ከወጣች ወዲህ ለመጀመሪያ ጊዜ በተደረገ ሰላማዊ ስልጣን ሽግግር ከሁለት ዓመት በፊት በምርጫ ስልጣን ላይ የያዙት የምዕራቡ ዓለም አጋር ፕሬዚዳንት መሐመድ ባዙም ሐምሌ 19 በመንግስቱ ጠባቂ ልዩ ወታደራዊ ቡድን በተደረገባቸው መፈንቅለ መንግስት ከስልጣን ተነስተዋል። የአውሮፓ ህብረት ፕሬዝዳንቱን ከስልጣን መነሳት አጥብቆ ተቃውሟል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሩሲያ አየር መቃወሚያዎች ሞስኮን ኢላማ ያደረጉ በርካታ የዩክሬን ሰው አልባ አውሮፕላኖች ወይም ድሮኖችን መጥተው ማክሸፋቸውንና አንድ ድሮን ግን በዋና ከተማው የሚገኝ ሰማይ ጠቀስ ህንፃ መጥቶ ማፈራረሱን ባለስልጣናት ማክሰኞ ዕለት አስታወቁ። የሞስኮ ከንቲባ ሰርጌይ ሶቢያኒን በቴሌግራም በኩል ባስተላለፉት መልእክት ጥቃት የደረሰበት ህንጻ እሁድ ለት በሌላ የዩክሬን የድሮን ጥቃት ተመቶ የነበረ መሆኑን አመልክተዋል። በማክሰኞው ጥቃት ምንም አይነት ጉዳት ስለመድረሱም አልተገለጸም። የሩሲያ መከላከያ ሚኒስቴር ዛሬ ባወጣው መግለጫ ሰራዊቱ በጥቁር ባህር ላይ የሚገኙ የሩሲያ የጥበቃ መርከቦች ላይ ያነጣጠሩ ሶስት የዩክሬን ባህር ሰርጓጅ ድሮኖችን ማክሸፋቸውን አስታውቋል። ጥቃቱ የተፈጸመው ከሩሲያ በደቡብ ምዕራብ ከሚገኘው ሴቫስቶፖል ከተማ በ340 ኪሎ ሜትር ርቀት ላይ መሆኑንም ሩሲያ አመልክታለች። በሌላ በኩል ሩሲያ በደቡብ ዩክሬን በሚገኘው ኬርሰን ከተማ ባካሄደችው የቦምብ ጥቃት አንድ ዶክተር መገደሉንና አንድ ነርስ መቁሰሏን ባለስልጣናት ታስታውቋል። በካርኪቭ ቀጠናም ሩሲያ ኢራን ሰራሽ በሆኑ ድሮኖች አካሄደች በተባለ ጥቃት አንድ የትምህርት ተቋምና አንድ የስፖርት ማዕከል የሚገኝበት ህንጻ ላይ ጉዳት ማድረሱን የአካባቢው ባለስልጣናት ገልጸዋል። ሩሲያ በዩክሬን ከተሞቹ ላይ ባካሄደችው ጥቃት የደረሰውን ጉዳት ተከትሎ የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ዩክሬን ረጅም ርቀት የጦር መሳሪያዎች እንደሚያስፈልጓት አጽንኦት ሰጥተው ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ መንግስት ባለስልጣናት ዩክሬንን በሚመለከት በሳውዲ አረቢያ በሚካሄድ ጉባኤ ላይ እንደሚገኙ የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር ትናንትና ሰኞ በሰጡት ጋዜጣዊ መግለጫ አስታውቅ አመልክተዋል። ዘለንስኪ ያቀረቡት የሰላም እቅድ ላይም ውይይት ይደረጋል ተብሎ ይጠበቃል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ለቀሪዎቹ መሰናዶች ወደ አሉላ ልመልሳችሁ። ሰሞኝሽ፣ የቆየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ከጀርባ የምትሰሙት ድምፅ ወደሚቀጥለው ዝግጅት የሚያሸጋግረን ይመስላል። ቀደም ብዬ ያስተዋወቅኩት የዋሽንግተኑ የወጣት አፍሪካውያን መሪዎች አመታዊ ስነ ስርዓት በመካሄድ ላይ ነው። ባልደረቦቻችን በስፍራው ተገኝተው ዘገባዎችን እያደረሱን ይገኛሉ። ከክፍላችን ሀብታሙ ስዩም በስፍራው ይገኛል። በስልኩ መስመር አግኝቼዋለሁ። ሀብታሙ እንደምን ዋልክ? እንደምን ውለሃል? አሉላ እንደምን አምሽታችኋል? አድማጮቻችን እንዲሁም ተመልካቾቻችን አመሰግናለሁ። ሀብታሙ ክቡራትና ክቡራን አድማጮች፣ አሁን በቀጥታ እዛ ሀብታሙ ወደሚገኝበት ቦታ እንቆያለን። ከዘንድሮ የወጣት አፍሪካውያን መሪዎች ስነ ስርዓት አንዱ የዩናይት ስቴትስ ከፍተኛ ባለስልጣናት ንግግሮችን ያሰሙበት ከወጣቶቹ ጋር የታደሙባቸው ስነ ስርዓቶች እንደመሆናቸው ሀብታሙ፣ የዩናይት ስቴትስ ዓለም አቀፍ የተራድኦ ፕሮግራም ዲሬክተር ሳማንታ ፓወር ከተናጋሪዎቹ አንዷ ነበሩ። በእሳቸው ንግግር እንግዲህ ከከፍተኛ ባለስልጣናት አንዷ ናቸው እና ለወጣቶቹ ስሜት የሚሰጥ እንደው ቁልፍ ነው የምትለው እሳቸው የተናገሩት ጭብጥ ምንድን ነበር? በእሱ ምን ጀመረ? መልካም፣ እንግዲህ አሉላ ቀደም ብለህ አንተም ተናግረሃል። የዩናይትድ ስቴትስ ዓለም አቀፍ የልማት ተቋም ኃላፊ የሆኑት ሳማንታ ፓወር ከአፍሪካ የወጣት መሪዎች ጋር በዛሬው ማለዳ ቆይታ አድርገዋል። እንግዲህ ዩናይትድ ስቴትስ ለበርካታ ዓመታት ከፍተኛ የልማት ድጋፍ ስታደርግላቸው ከቆየቻቸው የዓለማችን አህጉራት መካከል ዋነኛ አፍሪካ ናት ማለት ይቻላል። ይህንን ደግሞ የምታስፈጽመው በዋናነት ዩኤስኤአይዲ በተሰኘ ተቋም ነው። የዚህ ተቋም ኃላፊ ናቸው ሰማንታ ፓወር። እሳቸው ከወጣቶች ጋር በነበራቸው አጠር ያለ ቆይታ አፍሪካን እየጠቀሙ ስለሚገኙ የዩናይትድ ስቴትስ መርሃ ግብሮች መግለጫ ሰጥተዋል። እሳቸው ካነሷቸው መካከል አፍሪካ ውስጥ የምግብ ዋስትና ለማረጋገጥ ዲሞክራሲ ግንባታ ለመደገፍ፣ እንዲሁም ደግሞ በአጠቃላይ ዘላቂነት ያለው የዲሞክራሲ ባህል ለማስታወቅ እየተደረጉ ያሉ እንቅስቃሴዎችን አንስተዋል። ከዚህ ጎን ለጎን አሁን ትኩረት የተሰጣቸው ጉዳዮች ቢጓደሉ በመላ አፍሪካውያን ላይ ሊፈጠሩ ስለሚችሉ አደጋዎችም ጠቁመዋል። ለማሳያነት የተቆሙት የምግብ ዋስትናን ጉዳይ ነው። የምግብ ዋስትና ጉዳይ ቢቃወስ አንድ አነስ ከፍተኛ ወይም የተነጠለ ችግር ሳይሆን ሌሎች ችግሮች መነሻ ሊሆን እንደሚችል ጠቁመዋል። ምክንያቱም በምግብ ዋስትና መዛነፍ ምክንያት በርካታ ወጣቶች እንዲሁም ሌሎች ወደ ግጭቶች ሊገቡ ስለሚችሉ ይህንን ምክንያት በማድረግ እነዚህ ድጋፎች እንደሚደረጉ አንስተዋል። ከዛ ጎን ለጎን እሳቸው ደግሞ ወጣት የአፍሪካ መሪዎች አፍሪካን ወደ ተቃና ነገ ለመውሰድ ያላቸውን አቅምም በሰፊው ተንትነዋል፣ በሰፊው አቅርበዋል። ካነሷቸው ቁልፍ ጉዳዮች መካከል አንዱ እንደ ዋናነት ልንይዘው የምንችለው ብዬ ያሰብኩት እኔ ከዚህ በፊት ዩኤስኤድ የተባለው ተቋም ለሀገር ውስጥ ድርጅቶች ሳይሆን አሜሪካ ውስጥ መቀመጫቸውን አድርገው አፍሪካ ውስጥ ለሚንቀሳቀሱ የልማት ተቋማት ነበረ ድጋፉና የገንዘብ ፈሰሱን በዋነኝነት ሲያደርግ የነበረው። እሳቸው ግን ይሄ እንደሚቀየር ፍንጭ ሰጥተዋል። እሳቸው አፍሪካ ውስጥ መቀመጫቸውን አድርገው ወጣቶችን ጨምሮ ሌሎችን በመርዳት ላይ የተሰማሩ አህጉር በቀል ተቋማት ድጋፎች መደረግ እንደሚጀምሩ ይፋ አድርገዋል። ይህም በእሳቸው አነጋገር የአቅም ሽግግር ብለውታል። ከሞላ ጎደል እንግዲህ ሰማንታ ፓወር ከወጣቶች ጋር መረበራቸው ቆይታዎች እነዚህን ጉዳዮች አንስተዋል። ከወጣቶችም አንዳንድ ጥያቄዎች ተነስተውላቸው አጠር አጠር ያሉ መልሶችን ሰጥተዋል። ወዳንተ ልመለስ አሉና፣ መልካም ሀብታም፣ ዝርዝር አድርገህ ሰማንታ ፓወር ያቀረቧቸውን ይልቁንም ደግሞ ለወጣቶቹ ትርጉም የሚሰጡ ለአፍሪቃውያን ትርጉም የሚሰጡ የፖሊሲ ሀሳቦችን አቅርበሃልና እስኪ እዚሁ ከፖሊሲ ጉዳይ ጋር እንቆይና ሌሎች ከፍተኛ የዩናይት ስቴትስ ባለስልጣናትም የዩናይት ስቴትስን የአፍሪቃ ፖሊሲ ይልቁንም ደግሞ ወጣቶችን የሚመለከቱ ፖሊሲዎች ላይ እንዲሁ ተመሳሳይ ንግግሮች አሰምተው ነበርና ስለ እነሱም የተወሰኑ ጭብጦች ብታስ ይዘል መልካም አሉላ። በነገራችን ላይ አድማጮችና ተመልካቾች ከኋላችን እንደምታዩት በርካታ ሰዎች የሚገኙበት ቦታ ስለሆነ የድምፅ መረበሻ አለ። ለዚህ ቅርታ ጠይቃለሁ። ወደ አንተ ጥያቄ አሉላ ስመለስ ከሰማንታ ፓወር በኋላ እንግዲህ በዩናይትድ ስቴትስ ውስጥ በከፍተኛ አመራርነት ከሚገኙ ባለስልጣናት መካከል የተወሰኑት ወደ መድረክ በመውጣት ከወጣቶች ጋር በተለይ ዩናይትድ ስቴትስ አፍሪካን በተመለከተ የውጭ ጉዳይ ፖሊሲዎች የወፍ በረር ና ቀልጥ ቃለ ምልልስ አድርገዋል ከወጣቶች ጋራ ሞሊፊ፣ በአሜሪካ የውጭ ጉዳይ መስሪያ ቤት ውስጥ የአፍሪካ ጉዳዮች ረዳት ጸሐፊ ናቸው። እንዲሁም ደግሞ ዶክተር ሞንድ ሞጎ የተባሉ የዩስድ ከፍተኛ ባለስልጣን፣ ቢል ፎርስሊ የተባሉ ፕሮስፔር አፍሪካ የተባለ የተቋም ከፍተኛ አማካሪ ናቸው እስካቸዋሉ። እንዲሁም ደግሞ ከአሜሪካ የጤና ባለስልጣናት መካከል ደግሞ ሌላ ሰው ሎይስ ፔስ የሚባሉ ተገኝተው አፍሪካን በሚመለከት እየተደረጉ ስላሉ ጥረቶች፣ እንቅስቃሴዎች አንስተዋል። ሞሊፌ በንግግራቸው በተለይ የአፍሪካና የአሜሪካን አመታትን ያሳለፈ ታሪካዊ ግንኙነት አንስተው ዋናው ይሄን ታሪካዊ የአፍሪካ ግንኙነት ማጠናከር የተቋማቸው ኃላፊነት መሆኑን ይሄን በማጠናከር ረገድ ደግሞ ወጣቶች ከፍተኛ ሚናም ሊጫወቱ እንደሚገባ ጠቁመዋል። ሰላም ለማስፈንም ሆነ አገሪቱ አህጉር ውስጥ የልማት ስራዎችን በማሳደግ ደረጃ ከሰባ በመቶ በላይ የሆነ የአፍሪካ ወጣት ያለውን አቅምና ያለውን ኃላፊነት እንዲሁ በዚህ ቆይታ ውስጥ ተወስቷል። ከዚህ ጎን ለጎን ደግሞ አፍሪካ ውስጥ በሚደረጉ የልማትም ሆነ ሌሎች እንቅስቃሴዎች ውስጥ ወጣቶችን ተሳታፊ አለማድረግ አፍሪካ የሚያስከፍላት ጉዳይ እንደሆነ፣ ወጣቶች በእጅጉ ሊሳተፉ እንደሚገባ ተነስቷል። አፍሪካ በአሁኑ ሰዓት በመስቀለኛ መንገድ ላይ እንደሆነች፣ በዛው ልክ ደግሞ ከፍተኛ እድሎች ያሉባት አህጉርን መሆኗንም ተጠቁሟል። ይህን ከፍተኛ እድል ደግሞ ወደ መልካምነት በመለወጥ ለአፍሪካውያን ትልቅ መልካም ምላሽን ለማስገኘት እነዚህ ወጣቶች ያላቸው አቅም ያላቸው የእውቀት ግብዓትም እንዲሁ ተወስቷል። በጤናው ረገድ አፍሪካ ውስጥ የጤና ምርምሮች እንዲበረታቱ እየተደረጉ የስላሉ ጥረቶች ተነስተዋል። ለምሳሌ የባዮሜዲካል ምርምር ጉዳይ አለ፣ የካንሰር ምርምር ጉዳዮች አሉ፣ እንዲሁም ሌሎች በአጠቃላይ ዩናይትድ ስቴትስ አፍሪካ ላይ ዋነኛ ትኩረቷን አድርጋ ስለምትንቀሳቀስባቸው ጉዳዮች የወፍ በረር ቅኝት ተደርጓል። ሀላፊነትም ተሰጥቷቸዋል። እዚህ ያሉ በዚህ መርሃ ግብር ተሳታፊ የሆኑ ወጣቶች ወደ አህጉር አፍሪካ ሲመለሱ ለእድሜ ኩያቸው እንዲሁም ደግሞ ለአፍሪካውያን እውቀታቸውንና ልምዳቸውን እንዲያካፍሉም ሀላፊነት ተጥሎባቸዋል። አሉላ፣ ወደ አንተ ልመለስ። መልካም ሀብታሙ። በእርግጥ አዳራሹ አስገብተናል። እዚያ ያሉትን እንቅስቃሴዎች በወፍ በረር ያልከውን የፖሊሲ ጥኝት የመመልከት ድል ሰጠና እንደው የወጣቶቹን ድምፅ ሳናመጣ እንዳናቋርጥ፣ በወጣቶች ውስጥ በኩል ምን አይነት ጥያቄዎች ተነሱ? በዚያ ያገኟቸውን ባለስልጣናት የመጠየቅ ድል እንዳገኙ ተረድቻለሁ። ምን አይነት ጥያቄዎች ተነሱ ነው አሉላ እንግዲህ ቀደም ብርሃንም ጠቅሰዋል በርካታ ወጣቶች ጥያቄዎችን አንስተዋል አህጉር አፍሪካን በሚመለከት እነዚህ ጥያቄዎች ደግሞ በባለስልጣናት መልስ ተሰጥቷቸዋል። ባለስልጣናቱ አንዳንዶቹን ጥያቄዎች በቀጥታ ከመመለስ ጎን ለጎን ለራሳቸው ለወጣቶችም የቤት ስራን ሰጥተው አልፈዋል። ከተነሱ ጉዳዮች መካከል አንዱ በምዕራባውያን መገናኛ ብዙሃንም ሆነ በሰለጠኑ ዓለማት መገናኛ ብዙሃን ውስጥ አፍሪካ ያላትን ገጽታ በተመለከተ ዩናይትድ ስቴትስ ልታደርጋቸው ስለምትችላቸው አስተዋጽኦዎች በወጣቶች በኩል ጥያቄ ቀርበዋል። እንደሚታወቀው አፍሪካን በተመለከተ ጨለም ያለው ታሪክ ይጎላል። ያንን በመለወጥ ረገድ ሊኖር ስለሚገባው ኃላፊነት ተወስቷል። ምላሾቹ ግን በተለይ በሳማንታ ፓወር ቆይታ ጊዜ ነው ይሄ ነገር የተነሳው። ራሳቸው ወጣቶችም የራሳቸውን አስተዋጽኦ ማድረግ እንዳለባቸው ይህን ታሪክና ይህን ገጽታ ለመደቡ ተጠቁሟል። ጎን ለጎን ደግሞ ራሳቸው ሰማንታ ፓወርም በመስሪያ ቤታቸው ውስጥ ባሉ መርሃ ግብሮች እንቅስቃሴዎች ውስጥ የአፍሪካን ብሩህ ሁኔታዎች የሚያጎሉ እንቅስቃሴዎችን እያደረጉ እንደሆነ ጠቁመዋል። አፍታ ወንዶ በግማሽ ደቂቃ ሰዓታችን፣ በእርግጥ በሌሎች ፕሮግራሞችን እንመልሳለን። ከመሰናበቱ በፊት ግን ኢትዮጵያውያን ወጣቶችን በስፍራው ተገኝተዋል እና የማነጋገር እድል አግኝተህ ከሆነ በኋላ በፕሮግራሞች ይዛቸው ትመልሳለህ። ውይይታችን በዚሁ ቋጭ ትክክል ነው። አሉ አግኝቻቸዋለሁ። ሰላሳ አምስት ያክል ኢትዮጵያ ናቸው በዘንድረው መርሃ ግብር ውስጥ ተሳታፊ የሆኑት እጅግ የብሩህ አእምሮ ባለቤቶች ናቸው ማለት እችላለሁ። ያናገርኳቸው እጅግ መሳጭ መሳጭ ታሪክ ያላቸው ከየት ተነስተው የት እንደደረሱ በሚተርኩበት ወይም በሚያጋሩበት ሰዓት እጅግ ተስፋን የሚፈነጥቁ ወጣቶችን አግኝቻለሁ። ከተረፈ ምርቶች ማህበረሰብ አገዝ ስራዎችን ውስጥ የገነባ አንድ ወጣት አግኝቻለሁ። በባህር ዳር ዩኒቨርሲቲ ውስጥ በኢንጂነሪንግ ትምህርት ክፍል ውስጥ አስተማሪ ነው። እንዲሁም ደግሞ ከወላይታ የመጣ የቆዳ ሕክምና ዘርፍ ውስጥ ኢትዮጵያ ውስጥ የሚንቀሳቀሱ ጥቂት ሐኪሞች ናቸው። ከነዛ መካከል ደግሞ የሕክምና ድጋፍ የማያገኙ ማህበረሰቦችን ለይቶ የሚያገለግል ደግሞ በጣም ጥቂት ነው። እሱንም የሚሰራ ሰው አግኝቻለሁኝ። ከዛ በተረፈ ኢትዮጵያ በግጭት ወቅት በነበረችባቸው ጊዜያት ወጣቶችና ሴቶች ላይ አትጥ ትኩረት አድርገው አገልግሎቶችን ሲሰጡ የነበሩ የሕክምና ባለሙያዎችና ሌሎች ሌሎችን ወጣቶችን አግኝቻለሁ። ከእነሱ ጋር ያደረግኳቸው ቆይታዎች ነገና ከነገ ወዲያ በሚኖረን ቆይተ በሚኖረን መርሃግብር ውስጥ ይካተታሉ። ይህን ይመስላል አሉላ ሀብታሙ። በጉጉት እንጠብቃለን። ቃለ ምልልሶችን በርከት ያሉ እጅ ያሉ ዝግጅቶች እንዳሉ ተረድቻለሁ። እናመሰግናለን። አፍሪካ መስቀለኛ መንገድ እድሎችና ፈተናዎች፣ በተከታታይ ፕሮግራሞቻችን እንጎብኛቸዋለን። ሀብታሙ ጊዜ መልካም ቀን። እኔም አመሰግናለሁ አሉላ። መልካም ምሽት አድማጮች እንዲሁም ተመልካቾቻችን ክቡራትና ክቡራን አድማጭ ተመልካቾቻችን የአፍሪካ ወጣት መሪዎች ስነ ስርዓት ከታደመበት መድረክ ወደ ስቱዲያችን እመልሳቸኋለሁ። እንግዲህ በርከት ያሉ ዝግጅቶች ናቸውና መሰንብቻውን እናቀርባለን። አሁን ወደ ዕለቱ አብይ ርዕስ ነው የምናልፈው። በሰሜን ወሎቹ የወልዲያና የቆቦ ከተሞች አካባቢ የተኩስ ልውውጥ መደረጉ ተሰማ ይላል። በአማራ ክልል ሰሜን ወሎ ዞን ቆቦ ከተማና አካባቢው በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የቀጠለውን ግጭት ተከትሎ የመንግስት ስራና የንግድ እንቅስቃሴዎች መቆማቸውን የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች ገልጠዋል። በዚሁ ግጭት ሳቢያ ከወልዲያ ቆቦ እንዲሁም ከቆቦ ወልዲያ የሚደረጉ የትራንስፖርት እንቅስቃሴዎችም እስከ ዛሬ እኩለ ቀን ድረስ ተቋርጠው እንደነበር ነው ነዋሪዎቹ ያስረዱት። በዞኑ ዋና ከተማ ወልዲያና አካባቢው ከትላንት ሌሊት አንስቶ እስከ ጠዋቱ ሶስት ሰዓት ድረስ የተኩሱ ድምፅ ሲሰማ ማርፈዱንም ጨምረው ገልጠዋል። ለዝርዝሩ መስፍን አራጌ ስማቸውን ከመጥቀስ የተቆጠቡ የቆቦ ከተማ ነዋሪ የተኩስ ልውጡ ከትናንት ሌሊት ስድስት ሰዓት ጀምሮ እስከዛሬ ማክሰኞ ጧት ድረስ መዝለቁን ተናግረዋል። ከተማ ውስጥ ነው የጀምሮ ሌሊት ፋኖች ገብተው ሊሽቀው አሁን መድፎ አሁን እስከ ሶስት ሰዓት እስከ ሁለት ከአርባ አምስት አካባቢ ድረስ ይበቃ በከተማው በስተ ምዕራብ በኩል ያለ ተራራ እየደረሰ ጉዳት ይኖር ይሆን እስካሁን የሰማነው የለም። በሲቪል ደረጃ የለም። ሌሊት ስለሆነ ይመስለኛል ያው ሌሊት ስለነበር ሰው የወጣ ሲቪል የለም። የተኩስ ልውውጥ ይካሄድ የነበረው በመከላከያ እና በፋኖ ታጣቂዎች መካከል እንደሆነ ነው አስተያየት ሰጪው የጠቆሙት። ከኢትዮጵያ መከላከያ ሰራዊትም ሆነ ከፋኖ ታጣቂዎች በኩል ግን በይፋ እየወጣ መረጃ የለም። ሌላው የከተማዋ ኗሪ ደግሞ የተኩስ ልውውጡ በማንና በማን መሀል እንደተካሄደ እንደማያውቁ ገልጸዋል። ያው ተኩስ ነበረ፣ ምን እንደሆነ አይለይም። የዛሬው ተኮሰ ግን ምን እንደሆነ እንጃ። እስከ ስንት ሰዓት ዘለቀ ተኩሱ? ከሌሊት ሰባት ሰዓት ጀምሮ እስከ ሶስት ሰዓት ድረስ ነበረ ጠዋት ምንም በቃ አይለይም። የሚተኮሰ ወደ አንድ ገጠ ብቻ ነው ብሎ ብሎ ቆመ። በራሱ እንግዲህ በጃጅም የለም ምንም የለም። ስ ከተማው ጸጥባ ነው። በእግሩ ነው ሰው የሚንቀሳቀሰ። የኢትዮጵያ መንግስት የልዩ ኃይል አባላትን ወደ ጸጥታ ተቋማት መልሶ ማደራጀት በሚል ይፋ ያደረገውን ውሳኔና ተግባራዊ እንቅስቃሴውን ተከትሎ በአማራ ክልል የተለያዩ አካባቢዎች ተቃውሞዎች መቀስቀሳቸው ይታወሳል። ተቃውሞ ወደ ግጭት ተሸጋግሮም ፋኖ በሚባሉት ታጣቂዎችና በሀገር መከላከያ ሰራዊት መካከል የተኩስ ልውውጥ መደረግ ከጀመረ ሳምንታት ተቆጥረዋል። ትናንት በቆቦ ከተማና አካባቢው ተካሄደ በተባለው የተኩስ ልውውጥ ምክንያት በዛሬው እለት የመንግስት መስሪያ ቤቶችን ጨምሮ የአገልግሎት ሰጪ ተቋማት ተዘግተው መዋላቸውን ነዋሪዎች አስረድተዋል። ይህ ዘገባ እስከተጠናቀረበት እስከ ዛሬ እኩለ ቀን ድረስም ከቆቦ ወደ ወልዲያ እና አላማጣ እንደዚሁም ከአላማጣ እና ወልዲያ ወደ ቆቦ የሚደረጉ የትራንስፖርት እንቅስቃሴዎች ተገድበው መቆየታቸውን አመልክተዋል። ተሽከርካሪዎች አቁመዋል። የንግድ ተቋማቶች ዝግ ናቸው። መስሪያ ቤት ዝግ ነው። ባንኮች ዝግ ናቸው። አጠቃላይ አገልግሎት ሰጪ ተቋማት ዝግ ናቸው ቀድሞ ዝግ ነው እና ምንም ነገር የለም። እንቅስቃሴ ሰዎች ባልት ላይ ወጥቶ መረጃ ምናምን እየተቀባበለ የሞታለው የደህና ደራቸው እየተባባለ። ከእኩለ ቀን በኋላ በደረሰን መረጃ መሰረት የትራንስፖርት እንቅስቃሴው የጀመረ ሲሆን ተቋማት ግን እንደተዘጉ መሆናቸውን አስተያየት ሰጪዎቹ ጠቁመዋል። በእርሻና በዘር ወቅት የሚቀሰቀሱት ግጭቶች አርሶ አደሩን ለከፋ ድህነት እየዳረጉ መሆናቸውን አስተያየት ሰጪዎቹ ተናግረዋል። የከተማዋ ነዋሪም ለችግር ተጋልጧል ይላሉ። ይህ አካባቢ በጣም በተለይ እያደር ጦርነቱ ነ ተከስተዋል ኢኮኖሚውም እየደቀቀ መጣ። ነጋዴዎች ተስፋ እየቆረጡ ነው። በየቀኑ ተጠቀል ነው። እቃ አንጥቶ እንኳን በስርአት መሸጥ አልቻለም። ሰው ነገ አዲስ ነገር በተመሳሳይ ሁኔታ በወልዲያ ከተማና በዙሪያዋ በሚገኙት ሳንቃ፣ ጥቁር ውሃ፣ ጃርሳ፣ ገዶ ና ሌሎችም ቀበሌዎች ከትናንት ሌሊት ጀምሮ ይሰማ የነበረው የተኩሱ ልውጥ እስከ ዛሬ ረፋ ድረስ መዝለቁንም ነዋሪዎች ጠቅሰዋል። የከባድ መሳሪያ ድምፅም በከተማዋ አልፎ አልፎ እንደሚሰማ አንድ ነዋሪ አስረድተዋል። ከተማ ላይ ማታ ላይ ተኩስ ነ አራት ሰዓት አካባቢ እስከ አምስት ሰዓት ተኩሶች ነበሩ። ንጋት አካባቢ ደግሞ ከባህር ዳር መግቢያ አካባቢ ወደ ወልዲያ እንደዛ እሱ ጋር ነበረ። አልፎ አልፎ የሚሰማ ነበር። ከተማ ውስጥ ወደ ላይ የሚተኮሱ ነበሩ። በከተማዋ የሚገኙ መንግሥታዊ ተቋማት ግን በመደበኛ ስራ ላይ መሆናቸውን አስተያየት ሰጪው ጠቁመዋል። ይህ በእንዲህ እንዳለ በሰሜን ሸዋ ዞን ሸዋሮቢት አካባቢ ተፈጥሮ የነበረው የጸጥታ ችግር ዛሬ አንጻራዊ መሻሻል እንዳሳየ የከተማዋ ነዋሪዎች ጠቁመዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ባወጣው መግለጫው በሀገሪቱ ያሉ የታጠቁ ኃይሎች የፖለቲካ ልዩነታቸውን በሰላማዊ መንገድ እንዲፈቱ ጥሪ ያድርጉ አድርጓል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ በክልሉ ወቅታዊ የሰላምና የጸጥታ ሁኔታዎች ዙሪያ ከክልሉ ከተውጣጡ የሃይማኖት አባቶች እና የአገር ሽማግሌዎች ጋር ውይይት እያደረጉ ስለመሆኑ የአማራ ሚዲያ ኮርፖሬሽን ዘግቧል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ። መስፍን አራጌን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች። ተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ ይመልሰናል። በኤፈርት ኩባንያዎች ላይ የተጣለው እግድ መነሳቱን ይገልጣል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ሽብርተኝነትን በገንዘብ ይደግፋሉ ተብለው የእግድ ተጥሎባቸው የነበሩ በትግራይ የመልሶ ማቋቋም ኢንዶመንት ፈንድ ወይም በምህፃረ ቃሉ ኤፈርት በሚሰኘው ድርጅት ስር የሚገኙ ሀያ አንድ ኩባንያዎች እግዱ እንዲነሳላቸው ሲል የፌዴራል ከፍተኛ ፍርድ ቤት ወስኗል። ከኩባንያዎቹ አንዱ የሆነው የሱር ኮንስትራክሽን የሕግ አገልግሎት ተጠሪ ለአሜሪካ ድምፅ እንደገለጡት እግዱን ተከትሎ ኩባንያዎቹን በጊዜያዊነት እንዲያስተዳድር ተሰይሞ የነበረው ድርጅት ኃላፊነትም እንዲሻር ፍርድ ቤቱ አዟል። በኩባንያዎቹ ላይ ተጥሎ የነበረው እግድ የተነሳው የፕሪቶሪያውን ስምምነት ተከትሎ ባለ ንብረቶቹ ለፌዴራል አቃቤ ህግ ባቀረቡት ጥያቄ መሰረት እንደሆነም ገልጠዋል። ገብረ ሚካኤል ገብረ መድህን ነው የተከታተለው። በትግራይ የመልሰው ማቋቋም ኢንዶመንት ፈንድ ወይም ኤፈርት በሚለው የእንግሊዝኛ ምህጻረ ቃል የሚታወቀው ድርጅት ስር የሚገኙት ኩባንያዎች የሰሜን ኢትዮጵያው ጦርነት እንደተቀሰቀሰ ሽብርተኝነትን በገንዘብ ይደግፋሉ በሚል ተጠርጥረው በ2013 ዓ ም ንብረታቸው እንዲታገድ በፍርድ ቤት እንደተወሰነ ከኩባንያዎቹ አንዱ የሆነው የሱር ኮንስትራክሽን የህግ አገልግሎት ኃላፊ አቶ ወርቀ ልዑል ጊደይ ለአሜሪካ ድምፅ ተናግረዋል። ከሀያ አንድ በላይ የኢሰርት ኩባንያዎች አሉ። በሰሜን ኢትዮጵያ በነበረው ጦርነት ምክንያት ንብረቶቻቸውን ታግደው ነበር ወደ ሶስተኛው ወገን እንዳይተላለፈው፣ እንዳይሸጥ፣ እንዳይለወጥ ክትሰርተ ነበር። የፌዴራል ከፍተኛ ፍርድ ቤት በፌዴራል ዐቃቤ ሕግ አቅራቢነት በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት መፈረሙን ተከትሎ በኩባንያዎቹ ላይ የተጣለው እግድ እንዲነሳ የሱር ኮንስትራክሽንና የኤፈርት ኃላፊዎች ባቀረቡት ጥያቄ መሰረት የፌዴራሉ ከፍተኛ ፍርድ ቤት አንደኛ የጊዜ ቀጠሮ ወንጀል ጉዳዮች ችሎት ሐምሌ 21 ቀን 2015 ዓ ም ውሳኔውን ማስተላለፉንና በትናንትናው ዕለት ደግሞ ውሳኔው ተፈጻሚ እንዲሆን ትእዛዝ መስጠቱን አቶ ወርቀ ልዑል ጊዴ ገልጿል። ኩባንያዎቹ ከአሸባሪነት ጋር ተያይዘው ወይ ደግሞ ይደግፋሉ በሚል ነበር ንብረታቸው እንዲታግድ የተደረገው ማለት ነው። ነገር ግን የፕሪቶሪያ ሄዶ አፍሪካ ፕሪቶሪያ ሰላም ስምምነት ከተፈጸመ በኋላ ህውሓትን ከሽብር መዝገብ እንዲነሳ ተደረገ በፓርላማ ማለት ነው። እኛ ደግሞ ከእሱ ጋር ተያይዞ ነበር እግድ የተጣለብንና መጋቢት ወር ላይ በእኛ በኩል ወደ ፌዴራል አቃቢ ህግ አቤቱታ አቀረብን ማለት ነው ያው እንዲነሳልን የሚል ማለት ነው። ስለዚህ በሱ ከሶስት ወር በላይ ሲጓተት ነው የቆየ አትቻሌ ፋይናሌ ያው ዴታ ሚኒስትሩ ተፈቃድ የሚባሉትን ውሳኔ የተሰጥቶበት እንዲነሳ የሚል ና የተሾሙትም እንዲነሳ ይኸው የታገደ ትእዛዝ እንዲነሳ ተቃውሞ የለንም የሚለው ወደ ፍርድ ቤት ቀር ወደ ከፍተኛ ፍርድ ቤት ስለዚህ እሱ ሐምሌ ሀያ አንድ ቀን ሁለት ሺ አስራ አምስት ዓመተ ምህረት ውሳኔ ሰጠ። በኤፈርት ኩባንያዎች ንብረትና የባንክ ሂሳብ ላይ እግድ ከተጣለ በኋላ ኩባንያዎቹ ወደ ስራ እንዲገቡ የሚያደርግ ሰባት አባላት ያሉት ቦርድ በፌዴራል ጠቅላይ አቃቤ ሕግ ተሹሞ እንደነበር የጠቀሱት የሕግ አገልግሎት ኃላፊው፣ ሆኖም ይኸው ቦርድ ስራውን በአግባቡ አልተወጣም በሚል እንዲሻር መደረጉን አመልክቷል። ኩባንያዎቹን የማስተዳደር ኃላፊነትም ኮሜርሻል ኖሚኒስ ለተባለ የግል ድርጅት መሰጠቱን አቶ ወርቀ ልዑል ተናግረዋል። በፍርድ ቤቱ ውሳኔ የኮሜርሻል ኖሚኒስ የማስተዳደር ኃላፊነትም አብሮ መሻሩንና ድርጅቱ ስልጣኑን ለባለ ንብረቶች እንዲያስረክብ መታዘዙን አክለው ተናግረዋል። ለኮሜርሻል ኖሚኒስ እንዲያስረክብ የሚል ትዕዛዝ ተሰጥቶ ለሁለቱም ትናንት አድርሰና ትዕዛዙ ስለዚህ ለነገ ርክክብ እንዲፈጸም የሚል ፕሮግራም ይዘናል እንግዲህ ሌላ ነገር ካልተቀየረ ጠዋት ሄደን ነበረ ወደ ኮመርሻል ሎሚነት ስለዚህ እነሱም ለነገ ቴንታቲቭ ፕሮግራም ይዘናል ከሰዓት ርክክብ እንዲከናወን የእግዱ መነሳት ኩባንያዎቹ በሙሉ አቅማቸው እንዲሰሩ ያግዛል ነው የሚሉት አቶ ወርቀ ልኡል በጣም አስቸጋሪ ነበር ይሄ እግዱ አለመነሳቱ ማለት ነው በመቀለ ያለው አጠቃላይ የኩባንያዎች ስራ አስኪያጆች እና እዚህ አዲስ ያለው ምንም አይነት ግንኙነት አልነበረም ማለት ነው ስለዚህ ለአስተዳደራዊ ስራዎቹን አካውንትን ከማንቀሳቀስ አኳያ የተለያዩ ግዢ ሊሆን ይችላል ሂሳውን ለማንቀሳቀስ ይቸገር ስለነበረ አሁን ግን በሙሉ የአቅሙ የማኔጅመንት ስራውን የማስተዳደርና ኦፕሬሽናል ስራዎችም ለማንቀሳቀስ ለምሳሌ በሱር በኩል ስናየው የኮንስትራክሽን ሚኒስትር ላይ እግድ ተጥሎብን ስለነበረ ጨረታ ራሱ ልንወዳደር አንችልን ነበር ማለት ነው። ስለዚህ ዛሬ ግን ወደዚያ እያደረስን ነው ማለት ነው። ስለዚህ በብዙ መልኩ በአስተዳደራዊ ብቻ ሳይሆን አጠቃላይ የኩባንያዎቹ እንቅስቃሴ በተሻለ ሁኔታ እንዲንቀሳቀሱ በጣም ትልቅ እገዛ ይኖረዋል። ትግራይን መልሶ መገንባት የሚል ዓላማ ይዞ በ1987 ዓ ም የተቋቋመው ኤፈርት በተለያዩ የልማት ዘርፎች የሚንቀሳቀሱ ኩባንያዎችን ያቀፈ ሲሆን ከእነሱም መካከል መሰቦ ሲሚንቶ፣ መስፍን ኢንዱስትሪያል ኢንጂኒሪንግ፣ አልመዳ ጨርቃጨርቅ፣ ሱር ኮንስትራክሽን እና ጉና ትሬዲንግ የተሰኙት ይገኙባቸዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። ከስራ እድል ፈጠራ አንጻር በኢትዮጵያ የኢንዱስትሪ ፓርኮች የሚጫወቱት ሚና የሚደነቅ መሆኑን የዓለም ባንክ ፕሬዚዳንት መግለጣቸው ተዘግቧል። ፕሬዚዳንቱ አጃይ ባንጋ ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን በዓለም ባንክ ድጋፍ የተቋቋመውን የቦሌ ለሚ የኢንዱስትሪ ፓርክ ጎብኝተዋል። በፓርኩ የተፈጠረውን የሥራ ዕድልና የእውቀት ሽግግር ያደነቁት ባንጋ ባንኩ ለኢትዮ ጅቡቲ የፈጣን መንገድ ግንባታ የፋይናንስ ድጋፍ ለማድረግ ስምምነት መፈጸሙንም ገልጠዋል። ኬኔዲ አባተ ተከታትሎታል። ለይፋዊ የስራ ጉብኝት ትናንት ሰኞ ሐምሌ 24 ቀን 2015 ዓ ም አዲስ አበባ የገቡት የዓለም ባንክ ፕሬዚደንት አጃይ ባንጋና ልዑካቸው ከጠቅላይ ሚኒስትር አብይ አህመድና ሌሎች የኢትዮጵያ መንግስት ባለሥልጣናት ጋር በመሆን ዛሬ ጠዋት የቦሌ ለሚ ሁለት ኢንዱስትሪ ፓርክን ጎብኝተዋል። ለወጣቶችና ለሴቶች የስራ እድል መፍጠር የሚያስችሉ አማራጮችን መለየት የፕሬዚደንቱ የኢትዮጵያ ጉብኝት የትኩረት አቅጣጫ እንደሆነ መስሪያ ቤታቸው ገልጿል። አጃይ ባንጋ በዓለም ባንክ ድጋ ፍ የተገነባውን የቦሌለሚ ሁለት ኢንዱስትሪ ፓርክ ከጎበኙ በኋላ ለብዙሀን መገናኛ በሰጡት አጭር መግለጫ በፓርኩ የተመለከቱትን አድንቀዋል። ከትናንት ጀምሮ እስካሁን በኢትዮጵያ ብዙ አስደሳች እድገቶችን አይቻለሁ። ዛሬ ደግሞ ያየሁት በጣም አስፈላጊ ነው። ምክንያቱም የኢንዱስትሪ ፓርኮችን መገንባትና ለወጣቶች በተለይም ለሴቶች ኢኮኖሚያዊና ማህበራዊ እድገት ሊያመጣ በሚችል መልኩ የስራ ዕድል መፍጠር በጣም ጥሩ ተግባር ነው። በፋብሪካዎች ተቀጥረው ከሚሰሩት ውስጥ ዘጠና በመቶ የሚሆኑት ሰራተኞች ወጣት ሴቶች እንደሆኑ ተረድቻለሁ። እና ይህን ማድረግ በቻልን መጠን ለሁላችንም የተሻለ ነገን እንፈጥራለን። ለፋብሪካዎች ግብአት የሚሆኑ ጥሬ እቃዎችን በአገር ውስጥ ለማምረት መንግስት ትኩረት መስጠቱንም እንደሚያደንቁ የዓለም ባንክ ፕሬዚደንቱ ባንጋ ገልጸዋል። ይህም የስራ እድል ፈጠራን ለማስፋትና ለማኑፋክቸሪንግ ዘርፉ የጎላ ሚና እንዳለው የጠቀሱት ባንጋ ለዚህም በአስር ሺዎች ከሚቆጠሩ አርሶ አደሮች ጋር ትስስር በመፍጠር በሚሰራው የብቅል ፋብሪካ የተመለከቱትን በማሳያነት አንስተዋል። በተጨማሪም በጄጄ የጨርቃጨርቅ ፋብሪካ ተቀጥረው ለአመታት በሙያና በደረጃ እያደጉ የተለወጡ ሰራተኞችንም እንደተመለከቱ የገለጹት ፕሬዝደንቱ የስራ ዕድል ከመፍጠር ባለፈ ባለሙያዎችን በሀገር ውስጥ አሰልጥኖ ማብቃት የሚበረታታ ሀሳብና ተግባር ነው ብለዋል። ከፋብሪካው ሰራተኞች መካከል አንዷ ከድጃ አህመድ ከስድስት አመት በላይ ባገለገለችበት የፋብሪካው ቆይታዋ በለውጥ ሂደቱ ውስጥ ማለፏን ትገልጻለች። እዚህ ካምፓኒ ስቀጠር በማሽን ኦፕሬተር ነበርኩ። መጀመሪያ ማሽን ኦፕሬተር ማሽን ምን እንደሆነ ምናምን ምንም የምናውቀው ታሪክ የለም። ልብስ እንዴት እንደሚሰፋም አናቀም። እንደገባን እዚህ ስልሳ ቀን ከሰለጠን በኋላ ወደ ማሽን ኦፕሬተር ወደ ፕሮዳክሽን እንገባለሁ ማለት ነው። ከዛን በየአመቱ ነው እኔ ያደግኩትኝ ማለት ነው። ሊደር ሆንኩ፣ ከሊደር ሱፐርቫይዘር። አሁን ላይ ሱፐርቫይዘር ደረጃ ላይ ነው። መጀመሪያ ሲገባ ስምንት መቶ ሀምሳ ብር ነበር ቋሚ ደመወዜ ማለት ነው። አሁን ላይ ደግሞ ሱፐርቫይዘር ሰው ስምንት ሺ ሁለት መቶ ብር ነው። ቁርስ፣ ምሳ፣ ሰርቪስ ምናምን ከጥቅማ ጥቅም ከሱ ውጭ ማለት ነው። በርካታ ወጣቶች በተለይም ሴቶች የስራ እድል እንዲያገኙ ያስቻሉት የጨርቃጨርቅ ኢንዱስትሪያል ፓርኮች በሰሜን ኢትዮጵያ በነበረው ጦርነት ምክንያት ኢትዮጵያ ከአጎዋ እድል ተጠቃሚነቷ መሰረዟን ተከትሎ ለችግር ተዳርገዋል። ከዚህ የተነሳም አንዳንድ ፋብሪካዎች ስራቸውን በማቆማቸው በሺዎች የሚቆጠሩ ኢትዮጵያውያን ከስራ ገበታቸውን እንደተፈናቀሉ ይታወቃል። በሰሜኑ ጦርነት ምክንያት ኢትዮጵያ ከዓለም ባንክ ጋር ያላት ግንኙነትም ሻክሮ እንደ እንደቆየ የሚዘነጋ አይደለም። ይሁን እንጂ ከሰላም ስምምነቱ በኋላ የሁለቱ አካላት ግንኙነት በሂደት መሻሻል በማሳየት ላይ ሲሆን አዲሱ የዓለም ባንክ ፕሬዝደንትም በኢትዮጵያ ጉብኝት እያደረጉ ያሉት ባንኩና የኢትዮጵያ መንግስት የ400 ሚሊዮን ዶላር የፋይናንስ ድጋፍ ስምምነት ከተፈራረሙ ጥቂት ቀናት በኋላ ነው። ባንኩ ከኢትዮጵያ ጅቡቲ ለሚዘረጋው የፈጣን መንገድ ግንባታ የፋይናንስ ድጋፍ ለማድረግ በቅርቡ ስምምነት እንደፈጸመ ፕሬዝደንቱ አስታውቀዋል። የዓለም ባንክ ከኢንዱስትሪ ፓርኮች ጋር በትስስር በመስራቱ ደስተኛ ነው። ከፓርኮች ጋር ብቻ ሳይሆን በኢትዮጵያና ጅቡቲ መካከል ለሚገነባው ፈጣን መንገድ የገንዘብ ድጋፍ ለማቅረብ በቅርቡ የተፈራረምን ሲሆን ይህም እንደነዚሁ ላሉ ስራ ፈጣሪዎችና ሌሎች ሰዎች ከውጭ የሚገቡትንና የሚላኩ ምርቶችን ለማቀላጠፍ ይረዳቸዋል። የዓለም ባንክ ትልቁ የኢትዮጵያ የልማት አጋር እንደሆነ የገለጹት የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው የባንኩ ፕሬዝደንት ጉብኝት የሁለቱን አጋርነት ለማጠናከር ይረዳል ብለዋል። ኢትዮጵያ የሪፎርም ስራዎቿን እያጠናከረችና እድገቷን እያሰፋች በቀጠለች መጠን የልማት አማራጮችን ለማስፋትና የግሉን ዘርፍ ይበልጥ ወደ ኢኮኖሚው ለመሳብ ከዓለም ባንክ ጋር መስራታችንን እንቀጥላለን። ይህ የሶስት ቀን ጉብኝትም ከዓለም ባንክ ጋር ያለንን ግንኙነት ለማጠናከር የሚረዳ ነው። ኢትዮጵያ በጀመረችው የሪፎርም ጉዞ ትቀጥላለች። ኢትዮጵያ የዓለም ባንክን ጨምሮ ከዓለም አቀፍ የገንዘብ ተቋማት ጋራ በተለያዩ የፋይናንስ ጉዳዮች ላይ እያደረገች ያለችው ድርድር የሚገኝበትን ደረጃ አስመልክቶ ጥያቄ የቀረበላቸው የዓለም ባንክ ፕሬዚደንት አጃይ ባንጋ የጉብኝታቸው ዓላማ የድርድሩ ጉዳይ ሳይሆን በኢትዮጵያ ያለውን አጠቃላይ የኢኮኖሚ ሁኔታ መመልከት እንደሆነ አብራርተዋል። የዛሬውን ጉብኝት በተመለከተ ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ ባሰፈሩት ጽሁፍ ዛሬ የተጎበኘውን ጨምሮ ኢትዮጵያ 13 የኢንዱስትሪ ፓርኮችን ገንብታ ወደ ስራ ማስገባቷን ጠቅሰው በተለያዩ ኢንዱስትሪዎች መዋለ ንዋይ ለማፍሰስ ለሚሹ ሁሉ ምቹ ሁኔታን እየፈጠረች ነው ብለዋል። አጃይ ባንካ በአዲስ አበባ ቆይታቸው በዓለም ባንክና በአፍሪካ ህብረት መካከል ያለውን አጋርነትና ትብብር ማጠናከር በሚቻልበት ሁኔታ ላይ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኬ መሀመት ጋርም እንደሚወያዩ ተመልክቷል። ለአሜሪካ ድምጽ ኬኔዲ አባተ At ah, this ኬኔዲን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የሀገር ውስጥ የመጽሔት ትንታኔ ርዕሶችን አገባደን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። የምዕራብ አፍሪቃው የኢኮኖሚ ማህበረሰብ ኢኮዋስ የኒጀር መንግስት መንግስት አድራጊዎች ሀገሪቱን ወደ ነበረችበት መደበኛ ሁኔታ እንዲመልሱ የአካል ሆነ ግን ወታደራዊ ጣልቃ ገብነት ሊገጥማቸው እንደሚችል የሚያስጠነቅቅ የአንድ ሳምንት ጊዜ ሰጥቷቸዋል። የጊዜ ገደቡ ዜና የመጣው በዲሞክራሲያዊ መንገድ የተመረጡት ፕሬዚዳንት በራሳቸው የፕሬዚዳንቱ ጠባቂ ይዘብ አባላት ባለፈው ሳምንት በመፈንቅለ መንግስት ከስልጣና መወገዳቸውን ተከትሎ ነው። የአሜሪካ ድምፅ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ እንደዘገበችው ምንም አይነት ቀላል አማራጮች ያለመኖራቸውና ያሉትም ጥቂት አማራጮች በቀጠናው የሚያስከትሉት መዘዝ መኖሩ ተዘግቧል። ደረጀ ደስታ እንዲያሰናድቶታል። በናይጄሪያው ፕሬዚደንት ቦላቲኒቡ የሚመራው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢካዋስ አባላት ባደረጉት አስቸኳይ ስብሰባ የኒጀሩ ጁንታ መሪዎች በዲሞክራሲያዊ መንገድ የተመረጡትን ፕሬዚደንት ሞሐመድ ባዙምን እንዲፈቱ እና ወደ ስራቸው እንዲመልሱ የአንድ ሳምንት ጊዜ ሰጥቷቸዋል። ቡድኑ ህገ መንግስታዊ ስርዓቱን ወደ ቀድሞ ሁኔታው ለመመለስ የኃይል እርምጃን ጨምሮ ሁሉም አማራጮች እንደተጠበቁ መሆናቸውን ገልጸዋል። ወታደራዊ ቡድኑ ግን በበኩሉ ይህ በኒጀር ላይ የተቃጣ የጥቃት እቅድ ነው ብሎታል። ማይክል ሹክሪን በአትላንቲክ ካውንስል ከፍተኛ ተመራማሪና ፎርቲን ኖርዝ ስትራቴጂስ የተባለው በአፍሪካ ላይ ትኩረት ያደረገ የንግድ ጉዳዮች አማካሪ ቡድን የዓለም አቀፍ ፕሮግራሞች ዳይሬክተር ናቸው የኤኮዋስን ቁርጠኝነት አድንቀው ሆኖም ክልላዊ ወታደራዊ ጣልቃ ገብነት ምን ያህል ውጤታማ ሊሆን ይችላል? በሚል ይጠይቃሉ። እንዲህ አይነቱ ነገር እኔን ያስጨንቀኛል፣ ምክንያቱም የሚቻል እንኳን ቢሆን በውጤቱ በጣም መጥፎ ነገሮች ሊከሰቱ እንደሚችሉ መገመት አያዳግትም። ስለዚህ ያ እንዴት ጠቃሚ ሊሆን እንደሚችል ማወቁ አዳጋች ነው። ቡድኑ በተጨማሪም በኒጀር እና በሌሎች የኤኮዋስ አባላት አገራት መካከል የሚደረጉ የንግድና የፋይናንስ ግብይቶች እገዳን ጨምሮ የተለያዩ ማዕቀቦችን ጥሏል። ማይክል ሹክሪን በዚህ ሁኔታ በተለይም እንደ ኒጀር ላሉ አገራት ማዕቀቦች ውጤታማ ላይሆኑ ይችላሉ ባይ ናቸው። በማሊ ላይ የተጣሉ የኤኮዋስ ማዕቀቦች ነበሩ። ሙሉ በሙሉ ምንም ፋይዳ እንዳልነበራቸው ተረጋግጧል። እንደ እውነቱ ከሆነ ውጤታማ አልነበሩም። ወታደራዊ ቡድኑ በማሊ ሉዓላዊነት ላይ የተካሄደ ዓለም አቀፍ ዘመቻ የሚለውን ተጠቅሞ ሰዎችን ከጀርባው ለማሰባሰብ ሞክሮበታል። በጣም ሕገወጥ የሆነው አገዛዝ ለራሱ ይበልጥ የሕጋዊነት ከለላው እንዲፈረጥም ረድቶታል። ስለዚህ የተጣሉት ማዕቀቦች ሁሉ ያደረጉት አንዳች ነገር ቢኖር ድሆችን መጉዳታቸው ብቻ ነበር። ባለፈው ሳምንት የባዙም ደጋፊዎች በዋና ከተማዋ ኒያሜ ባደረጉት ተቃውሞ ፕሬዚደንቱ ከእስር እንዲፈቱ ጠይቀዋል። የፈረንሳይ ኤምባሲ ፊት ለፊት ተቃውሞ ያደረጉት የመፈንቅለ መንግስቱ ደጋፊዎችም ኤምባሲው ላይ ጥቃት ሰንዝረዋል። ናይሮቢ በሚገኘው የአሜሪካ ዓለም አቀፍ ዩኒቨርሲቲ የዓለም አቀፍ ግንኙነትና የዲፕሎማሲ ጉዳዮች አዋቂ ዶክተር ኤድጋር ጊቱዋ ለአሜሪካ ድምፅ እንደተናገሩት ኤኮዋስ ከአሜሪካ ፈረንሳይና የአውሮፓ ሕብረት ጋር በመተባበር ባዙምን ወደ ስልጣን የመመለስ የስትራቴጂ ፍላጎት አላቸው ይላሉ። For the simple reason, geopolitically speaking, the US does not want Russia to come. በቀላሉ ለማየት በጂኦፖለቲካዊ አነጋገር ዩናይትድ ስቴትስ ሩሲያ ወደዚያ ክልል እንድትመጣ አትፈልግም። ባዙም ከስልጣን ከተባረሩ ስልጣን የሚይዘው ወታደራዊ ቡድን ሰፊ ወታደራዊ በሮችን ከፍታል። የቫግነር ቡድን አሁንም ቻድ ውስጥ አሁንም ሊቢያ ውስጥ ያሉ መሆኑን አለመዘንጋት ነው። እዚያ አካባቢ አሉ፣ በፍጥነት ወደ ውስጥ ይገባሉ። ዩናይትድ ስቴትስ የኃይል ክፍተት ከተፈጠረ ሩሲያ ያንን የኃይል ክፍተት ለመምላት እንደምትገባ ታውቃለች። ፈረንሳይ ዩናይትድ ስቴትስ እና ሌሎች አገራት ኒጀር ውስጥ ወታደሮች አሏቸው ስለዚህ ከነዚህ የተወሰኑት አገራት ውስን ኢላማዎች አንጻር የተነጣጠረ ጣልቃ የመግባት አቅም ቢኖራቸውም ሹርኪን ከነዚህ መንግስታት ውስጥ አንዳቸውም ቢሆኑ ይህን ለማድረግ ፍላጎት ይኖራቸዋል ብለው አያስቡም ምክንያቱም ይላሉ በጣም አስፈሪ ይመስላል። ብዙ ሰዎች የሚፈሩትንና ፈረንሳዮች በሰሃል ውስጥ ስላላቸው ሚና የሚናገሩትን ሁሉ እንደገና ለማስፈጸም ይመስላል። ምክንያቱም እዚህ ፈረንሳይ የአዲስ ቅኝ አገዛዝ ኃይል ሆና መሪዎችን እየመረጠች ኒጄሪያውያን ነገሮችን ራሳቸው እንዲፈቱ አትፈቅድም። ዩናይትድ ስቴትስ ብታደርገውም ተመሳሳይ ነው። ብዙ ችግር ያለበት ሁኔታ ነው። ኒጀር ለምዕራቡ ዓለም ቁልፍ አጋር ስትሆን አገራዋቧቿን ቡርኪና ፋሶንና ማሊን ጨምሮ ላለፉት ጥቂት ዓመታት ተደጋጋሚ መፈንቅለ መንግስቶች በታዩበት የሳህል ክልል እንደ እስላማዊ መንግስትና አልቃይዳ ያሉ የአማጽያን ቡድኖችን በመዋጋት ቁልፍ አጋር ናት። ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የአገር አቀፉንም የዓለም አቀፉንም ዜናዎች ትንታኔ የመጽሔት ክፍለ ጊዜ እዚህ ላይ አገባደድን። አሁን በአለፈው ቅዳሜ ስለተጠናቀቀው በሰሜን አሜሪካ የኦሮሞ ተወላጆች አመታዊ ፌስቲቫል የአፋን ኦሮሞ ባልደረባችን በፈቃዱ ሞረዳ ያደረሰን ዘገባ ነው የምናልፈው ከሐምሌ 15 እስከ ሐምሌ 22 2015 በዋሽንግተን ዲሲ አካባቢ በሜሪላንድ ግዛት ለአንድ ሳምንት ስካሄድ የሰነበተው ዓመታዊ የሰሜን አሜሪካ የኦሮሞ ተወላጆች የስፖርት ፌስቲቫል ባለፈው ቅዳሜ ተጠናቋል። ፌስቲቫሉን በሰሜን አሜሪካ ስካሄድ ዘንድሮ ለ26ተኛ ጊዜ ሲሆን በዋሽንግተን ዲሲ እና አካባቢው የተካሄደው ከ18 ዓመት በኋላ ነው። ፌስቲቫሉ ስፖርትን ጨምሮ የባህልና የኪነ ጥበብ ስራዎችንም ያካተተ ሲሆን በስፖርት ዘርፍ በእግር ኳስ በአንደኛ ዲቪዚዮን 16 በሁለተኛ ዲቪዚዮን 13 ቡድኖች ተካፍሏል። ቡድኖቹ ከተለያዩ የዩናይትድ ስቴትስ ግዛቶች ከካናዳና ከኖርዌይ የተውጣጡ መሆናቸውም ታውቋል። በሜሪላንድ ግዛት በሞንቶጎሞሪ አውራጃ ውስጥ በሚገኘው የቤለር ሁለተኛ ደረጃ ትምህርት ቤት ውስጥ በተካሄደው የፍጻሜ ጨዋታ ከሲያትል ዋሽንግተን በተሳተፈው የመደወላ ቡና የዋሽንግተን ዲሲ እና አካባቢው ቡድን ወ ተጫውተው መዳወላቡ አንድ ለዜሮ በማሸነፍ ዋንጫ ወስዷል። መዳወላቡ በተከታታይ የወስፋና ዋንጫ ሲወስድ ይህ ለሶስተኛ ጊዜ ነው። ለአሸናፊው ቡድን የተሰጠው ትልቁ የውድድር ዋንጫ በታዋቂውና ባለፈው ዓመት ከዚህ ዓለም በሞት በተለየው በአርቲስት አሊ ብራ ስም የተሰየመ ነው። በሥነ ሥርዓቱ ላይ የአርቲስቱ ባለቤት ሊሊ ብራም ዋንጫውን ለአሸናፊው ቡድን አስረክቧል። ለአንድ ሳምንት ሲካሄድ በቆየው የወስፋና ዝግጅት ላይ የሙዚቃና የፊልም ዝግጅቶችም ለተሳታፊዎች መቅረባቸው ታውቋል። በፈቃዱን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊው ንግድና ምጣኔ ሀብት ንግድና መጣኔ ሀብት ለምሽቱ የኢትዮጵያ ዕዳ ይለናል። ኢትዮጵያ የ60 ቢሊዮን 600 ሚሊዮን ዶላር ጥሬ ብድርና ወለድ አጠቃላይ ዕዳ እንዳለባት የገንዘብ ሚኒስትሯ ሰሞኑን አስታውቋል። ጠቅላይ ሚኒስትር አብይ አህመድ ለፓርላማው በቅርቡ በሰጡት ማብራሪያ መንግስታቸው የአገሪቱን ዕዳ ከነበረበት የ59 ከመቶ የአጠቃላይ የአገር ውስጥ ምርት ንጽጽር ወደ 38 ከመቶ ዝቅ ማድረግ መቻሉን ተናግረዋል። ከአጠቃላይ የሀገር ውስጥ ምርት አንጻር ሲታይ ዕዳ ብዙ መስሎ ባይታይም ከሀገሪቱ የመክፈል አቅም አንጻር ሲለካ ግን ከፍተኛ መሆኑን የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ ተናግረዋል። ሌላው የምጣኔ ሀብት ባለሙያ ዶክተር ኢዮብ ተስፋዬ ደግሞ መንግስት አጠቃላይ የልዕለ ምጣኔ ሀብት መፍትሄ ሊያስገኙ በሚችሉ እርምጃዎች ላይ እንዲያተኩር ሲሉ ይመክራሉ። በሌላ በኩል የዓለም ባንክ ቡድን ፕሬዚዳንት አጃይ ባንጋ ትናንትና ዛሬ ለጉብኝት ኢትዮጵያ ናቸው። ባንኩም ሰሞኑን የ400 ሚሊዮን ዶላር የእርዳታና ብድር ስምምነት ይፋ አድርጓል። አስማማ ወየነው ለንግድና ምጣኔ ሀብት ፕሮግራም ተከታዩን አሰናድተዋል። የኢትዮጵያ መንግስት የአገር ውስጥና የውጭ ጠቅላላ ብድር እስከ ባለፈው መጋቢት ድረስ 60.6 ቢሊዮን የአሜሪካን ዶላር መድረሱን የገንዘብ ሚኒስቴር በየሶስት ወር የሚያወጣው የአገሪቱን የብድር ይዞታ የሚያትተው ሰነድ የሰኔ 2023 እትሙ ያሳያል። ብድሩ አምና በአውሮፓውያን አቆጣጠር ሰኔ 2022 ላይ ከነበረው የ57.3 ቢሊዮን ዶላር የብድር መጠን ከ3 ቢሊዮን የአሜሪካን ዶላር በላይ ጭማሪ አሳይቷል። ይህም በመቶኛ ሲገለጽ የ6 በመቶ ጭማሪ እድገት እንዳለው ያመለክታል። የምጣኔ ሀብት ምሁሩ ዶክተር ዩብ ተስፋይ እንደሚሉት እንደ አውሮፓውያን አቆጣጠር በ2010 የሀገሪቱ ብድር ከ10 ቢሊዮን ዶላር አይበልጥም ነበር። ነገር ግን የዳጫኗ እየበረታ መጥቶ የኢትዮጵያ እዳ አንሰስተነብል ወይም ደግሞ ሃይ ሪስክ ከሚባሉት ካታጎሪዎች የተመደበ ነው። ሃይ ሪስክ የሚባለው እዳ ጫና ያለበት ሀገር ማለት ነው። እዳ ጫና ያለባቸው ሀገሮች አንዳንዶቹ ውጭ ምንዛሬ እጥረት ወይም የሊኩዲቲ ችግር ያለባቸው መክፈል ያቃታቸው፣ አንዳንዶቹ ደግሞ ውጭ ምንዛሬ እጥረትም ኖሯቸው እዳውን በፍጹም መክፈል የማይችሉ ሀገሮች ተብሎ ይመደባሉ። የሶልቨንሲ ፕሮብለም ያለባቸው የኢትዮጵያ የውጭ ዕዳ በእርግጥ ከጂዲፒ አንጻር አነስተኛ ነው የሚባልም፣ ከኤክስፖርት አንጻር ግን ከፍተኛ ነው። በሀገር ውስጥ የተፈጠረው የውጭ ምንዛሬ የመክፈል አቅምን የካሽ ፍሎ የውጭ ምንዛሬ ድረስ በመፈጠሩ የሊኪዲቲ ፕሮብሌም ከሚባለው ምድብ የሚመደብ ነው። በዚህም የተነሳ መንግስት ሄዳ ማራዘሚያ ኮመን ፍሬምወርክ ውስጥ ከጋና ቀጥሎ ሶስተኛ ደረጃ ተመዝግቦ የሚገኝ ዶክተር ኢዮብ ለከፍተኛ ዳጫ ነው በብድር የሚሰሩ ፕሮጀክቶች መብዛት የመንግስት የልማት ድርጅቶች በከፍተኛ ወለድ ብጣኔ መበደራቸውና የውጭና ገቢ ሚዛን አለመመጣጠን ምክንያቶቹ ስለመሆናቸው ይገልጻሉ። ሌላው የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ በበኩላቸው ከቅርብ ዓመታት ወዲህ ሀገሪቱ ያለችበት ውስጣዊ ሁኔታም የመክፈል አቅምን በማዳከም ለዳጫ ነው መጨመር አስተዋጽኦ አድርጓል ይላሉ። የጦርነት የወጪ ገቢ ንግዳችንን ፈተና ውስጥ ይከተዋል። ሀገሪቷ ውስጥ ያለውን የግብርናውም ይሁን የኢንዱስትሪ ከዛም ደግሞ የዘርፉን ክፍለ ኢኮኖሚ ሁሉ ትልቅ ተግዳሮት ውስጥ ነው የሚከተው ማለት ነው። ከጦርነቱ ባሻገር እንግዲህ የአየር ንብረት ለውጥ አለ። ሌሎች ለጋሽና አበዳሪ ሀገራት ጋር ያሉን ግንኙነቶች፣ እነዚህ ሁሉ ሲደመሩ የኢትዮጵያ ምጣኔ ሀብት በትልቅ ተርቡለንስ ውስጥ የሚያልፍ ምጣኔ እንደመሆኑ መጠን የእዳ ጫናውን የመክፈል አቅማችንን መልሰን የመበደር አቅማችንን ትልቅ ፈተና ውስጥ የሚከት ሆኖ ነው እንዲህ እንግዲህ የቆየው። ጠቅላይ ሚኒስትር አብይ አህመድ በዚህ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ በአገር በቀል ኢኮኖሚ በተሰሩ ስራዎች ምክንያት ሀገራዊ ብድሩን ከአጠቃላይ ዓመታዊ ምርት ወይም ጂዲፒ አንጻር ከነበሩ 59 በመቶ ድርሻ ወደ 38 በመቶ ዝቅ ማድረግ መቻሉን ተናግረዋል። እኛ ሀገር ውስጥ ኢንፍሌሽን እያሰቃየን፣ ጦርነት እያሰቃየን ቢሆንም እዳ መክፈል ያልቻሉ ሀገራት ተርታ ላለመግባት በታማኝነት እኛም ባንበደረው የወረስነው ዕዳም ቢሆን ሳናቋርጥ እየከፈልን በዚህም ምክንያት 30% ደርሷል። በሚቀጥሉት ሶስት አመታት ከ30 በታች አድርሰን ለትውልድ ለማሸጋገር የሚጠበቅብን ሁሉ እናደርጋለን። ከ30 በታች በሚሆንበት ሰዓት ለማስተዳደር በእጅጉ ስለሚቀል በኢትዮጵያ መንግስት ይፋ የሚደረጉ ኢኮኖሚ ያዞች ተደጋጋሚ ክለሳዎች ስለሚደረጉባቸው ሙሉ በሙሉ ለመቀበል ያስቸግራል የሚሉት ዶክተር ጉቱቴሶም ብድር ከዚህ በፊት የሚከፈሉ በተለያየ ዘዴ በእርዳታ ከሚመጣው በሌላ ቅናሽ ወለድ ካላቸው ብድር ከሚመጣው ወደ ውጭ ሀገር ልከን ከምናገኘ ውጭ ሀገር ምንዛሬ ነው። እነዚህ ላለፉት ሁለት ዓመታት አልነበሩም። ተጨማሪ ብድር ማግኘት፣ እርዳታ ማግኘት፣ ወደ ውጭ ሀገር የምንልካቸውን ነገሮችን በመጨመር ያሉት ነገሮች እምብዛም ትልቅ አይደሉም። እንዴት አድርጎ እንደቀነሰ ምናልባት እንግዲህ ኢንተርናል ፋይናንሻል ምስጢራት ሊኖሩት ይችላሉ። በእንደዚህ አይነት ሁኔታ ኢትዮጵያ ከፍላለች ብዬ እንደ አንድ ምጣኔ ሀብት ባለሙያ ሎጂካሊ አርጊው ማድረግ የሚችልበት ነገር ይቸ ይቸገራሉ። አሁን ኢትዮጵያ ካለባት 66 ቢሊዮን ዶላር ብድር ውስጥ 28.1 ቢሊዮን ዶላር ከውጭ ሀገራት የተወሰደ ብድር እንደሆነ የገንዘብ ሚኒስቴር መረጃ ያሳያል። ኢትዮጵያን ጨምሮ የሰባ 3 ሀገራት ዕዳ ጫናን ለማቃለል እንደ አውሮፓውያን አቆጣጠር በ2020 በተመሰረተው ኮመን ፍሬምወርክ በመባል በሚታወቀው የአበዳሪ ሀገራት መድረክ በኩል ይህንን የውጭ ብድር ለማቀለል የሚደረጉ ጥረቶችም በአበዳሪ ሀገራት ፍላጎት መለያየት ምክንያት ሊጓትችላል ይላሉ። ዶክተር ዮር ተስፋይም ኮመን ፍሬምወርክ ውስጥ ከገባ የአይምኤፍ ፕሮግራም ውስጥ መግባት ይጠበቅባሃል። አይምኤፍ ፕሮግራም ውስጥ ስትገባ፣ አይምኤፍ ደግሞ የራሱን የብድር አናሊስስ ሰርቶ ለአበዳሪዎቹ ይልካል። አበዳሪዎቹ ያንን አይተው ተቀብለው ማራዘሚያ ወይም ደግሞ እዳ ቀነሳ ማረጋገጫ ይሰጣሉ ማለት ነው። በዚህ ምክንያት ፕሮሰሱ አንደኛ ሁሉንም አበዳሪዎች ወደ አንድ ጠረጴዛ የማምጣት በተለይም ደግሞ የቻይና መንግስት አሁን የቀረበውን የኮመን ፍሬምወርክ የሚለውን በፓሪስ ክለብ ስር ያለውን አካሄድ እምብዛም ፍላጎት የሌለው በመሆኑ ሊጓተት ችሏል። ስለዚህ በቅርቡ የቻይና መንግስት ሆነ ከእሱ ጋራ የኮመን ፍሬምወርኩን በሊቀመንበርነት የሚመራው የፈረንሳይ መንግስት የኢትዮጵያ መንግስት ግሪን ላይት ሰጥተዋል ይባላል። ይሄም የአይምኤፍ ፕሮግራምን አፋት ነው። ከዛ በኋላ ከነሱ በሚገኘው አሽራንስ መሰረት ሄዳ ማራዘሚያ ማቃለያ መንገዶች አሉ። ዶክተር ጉቱ ቴሶ እንደሚሉት ደግሞ ኢትዮጵያ ከአበዳሪ ሀገራት ከወሰደችው ብድር መካከል ከቻይና በከፍተኛ ወለድ ምጣኔ የተበደረችው ለዳጫ ነው ከፍተኛ መሆን አስተዋጽኦ አበርክቷል። ከፍተኛ ወለድ ምጣኔ ያለው ብድር ከቻይና ነው የተበደር ነው ቻይና ብድር በመሰረዝ ወለድ በመቀነስ ጊዜም በማራዘም እንደ ምዕራባውያን እንደ ሌሎች ያደጉት የበለጸጉት ሀገራት አይደለችም። የምትሰጣቸው ብድሮች ሁሉ ትልቅ ወለድ ያላቸው ብድሮች ናቸው። ያ ነው ትልቁን እዳ ጫናችንን ከፍ አድርጓል ብለን የምናወራው ከቻይና በከፍተኛ ወለድ ምጣኔ የተወሰዱ ብድሮች እየተከፈሉ መጥተው አሁን ከሰባት እስከ ስምንት ቢሊዮን ዶላር ያልበለጠ ድርሻ ብቻ አለው የሚሉት የምጣኔ ሀብት ባለሙያው ዶክተር ዮ ተስፋ በበኩላቸው አሁንም ግን ሀገሪቱ ብድር ከወሰደችባቸው ሀገራት ጋር በተናጥል ሲታይ የቻይና ያልተከፈለ የብድር መጠን ከፍተኛ መሆኑን ይገልጻሉ። ሌላው ሊታሰብበት የሚገባው ሀገሪቱ በዩሮቦንድ የተበደረችው የአንድ ቢሊዮን ዶላር ብድር የመክፈያ ጊዜ በሚቀጥሉ ዓመት መሆኑ ነው የሚሉት ዶክተር እዮብ ይህንን የማስተካከል ስራም መንግስት ከወዲሁ መጀመር ይኖርበታል ይላሉ። በአጠቃላይ በዓመት ከሁለት ቢሊዮን ዶላር በላይ በዳያ ይከፈላል። ስለዚህ ዕዳ ጫናው ቀላል አይደለም። ኢንፍሎው ቀንሷል፣ የሚከፈለው ክፍያ ከፍ ብሏል። ሀገሪቱ ያለባት የዕዳ ጫና በቀጥታም የሚሆን በተዘዋዋሪ በህዝቡ ኑሮ ላይ የሚፈጥረው ተጽዕኖ ከፍተኛ መሆኑን የሚናገሩት ዶክተር እዮብ መንግስት አጠቃላይ የማክሮ ኢኮኖሚ መፍትሄ በሚያመጡ እርምጃዎች ላይ ትኩረት ማድረግ ይኖርበታል ሲሉ ይመክራሉ። በሁለት ሺ ሀያ አራት ይኸው ብድር ወደ ሰባ አምስት ቢሊዮን ይገባል ተብሎ ይታሰባል። ሁለት ሺ ሀያ ስምንት ወደ መቶ ሰላሳ አምስት ቢሊዮን ይገባል ተብሎ ይታሰባል። ይሄን ግን ብድር ለለሀገሪቱ ያስፈልጋል። ፎሬን ኤክስቼንጅ ያስፈልጋል። በበቂ ሁኔታ ውጭ ምንዛሬ ማፍራት ይጠይቃል። ይሄ ከሀገር ውስጥም ብቻ ሳይሆን ከውጭም የሚጠይቅ ነው። ይሄን ግን ኢፌክቲቭ ለሆነ ፕሮጀክቶች የምታውላቸው ከሆነ ብድሩ ራሱ ተጨማሪ ኃይልና ጉልበት ይሰ በሁለተኛ ደረጃ የሀገር ውስጥ ብድርን የሀገሪቱ መንግስት የሀገር ውስጥ ገቢውን ማሳደግ አለበት። የተለያዩ የታክስ ቤዙን የማስፋት ሁኔታ አለበት። በመሰረታዊ ነገር ግን በቀጥታ አድቫንስ ከብሔራዊ ባንክ ወይም በትሬዠሪ በመሳሰሉት የሚበደረው ሊሚት ሊኖረው ይገባል። ዶክተር ጉቱ በበኩላቸው የኢትዮጵያን የፖለቲካል ላንድስኬፕ ላይ ሰርተን የተረጋጋች ሀገር፣ ለኢንቨስትመንት የተመረጠች ሀገር፣ ባለሀብቶች ተስፋ የሚያደርጓት የሀገር ውስጥ ባለሀብቶች እንደ ልብ ተንቀሳቅሶ ስራ የሚሰሩባት ሀገር ማድረግ መቻል አለብን እዛ ላይ ከሰራን ሌላው ነገር ኢትዮጵያ በጣም ተስፋ ያላት ዘርፈ ብዙ አቅም ያላት ሀገር ስለሆነች ክብደት አይኖረውም። እንደ ገንዘብ ሚኒስቴር መረጃ የሀገር ውስጥ ብድርም እየጨመረ መጥቷል። ይህም ባለፈው ዓመት ሐምሌ 1.5 ትሪሊዮን ብር የነበረው የመንግስት የሀገር ውስጥ ብድር በዚህ ዓመት መጋቢት ወር መጨረሻ ላይ የ14 በመቶ እድገት አሳይቶ 1.7 ትሪሊዮን ብር ደርሷል። በዚህ ጊዜ ውስጥም ለአበዳሪዎች የተከፈለው ዋና ብድርም ወለድን ጨምሮ ከ1.2 ቢሊዮን የአሜሪካን ዶላር በላይ መሆኑን የገንዘብ ሚኒስቴር የሰኔት ቲም ላይ ያሰፈረው መረጃ ያሳያል። ለኢትዮጵያ በዳሪዎች ከሆኑ ዓለም አቀፍ ተቋማት መካከል አንዱ የሆነው የዓለም ባንክ ከሰሞኑ የ400 ሚሊዮን ዶላር የእርዳታና የብድር ስምምነት ይፋ አድርጓል። ይህም መንግሥት ከዓለም ባንክና ዓለም አቀፍ የገንዘብ ተቋማት ጋር በቅርቡ ብድር እንዲለቀቅለት ካደረጋቸው ተከታታይ ውይይቶች በኋላ የተደረገ ድጋፍ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማውን ለግሩም ዝግጅቱ አመሰግናለሁ። ሰዓታችን በመገባደዱ ለዛሬ ካሰብናቸው ሌሎች ዝግጅቶች ውስጥ ትምህርት ነክ የሆኑ የትምህርት መደበኛ ፕሮግራም ፕሮግራምና ሌሎች የኢትዮጵያ ኦምቡድስማን ድርጅት ያወጣውን መግለጫ የተመለከተ በተቋሙ የቀረበውን ጨምሮ የኢትዮጵያ ሕዝብ እምባ ጠባቂ ተቋም ይፋ ባደረገው የ2015 የስራ አፈጻጸም ሪፖርቱ በአመቱ በተለያዩ ዘርፎች ችግር ደርሶብናል ያሉ ከ277000 በላይ ዜጎች ለተቋሙ አቤቱታ ማቅረቧቸውን አስታውቋል። ይህንን እንግዲህ በነገው ፕሮግራማችን በዲሞክራሲ በተግባር እናቀርባለን። አድማጮች ለዛሬ ያዝነውን እዚህ ላይ አበቃን። ያስተናገድኳቸዋለሁ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩባለ ሮች ጋር በዚህ ተሰናበትኩ። <treats> non <broadband suspense> ho